سعودي يوين يدلي እንደምን አመሻችሁ የጋቢና ቪ አድማጮች። የዕለተ አርብ ጳጉሜ አምስት 2013 ዓ ም የአዲስ ዓመት ዋዜማ ዝግጅታችን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ጀምሯል። እንኳን ለ2014 የዘመን መለወጫ በዓል በሰላም አደረሳችሁ። በምሽቱ ዝግጅታችን አሮጌው ዓመት እንዴት እንዳለፈና የዘንድሮ አዲስ ዓመት በዓል አከባበርን የሚቃኙ ዝግጅቶችን ወደ እናንተ እናደርሳለን። ከነዚህም መካከል እስመኝሽ አድማጮች እንኳን ለአዲስ ዓመት ዋዜማ ያደረሳችሁ። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬሽ ትላንት ሐሙስ ከኤኤፍፒ የዜና አውታር ጋር በነበራቸው ቆይታ የጽንፈኛው የታሊባን ቡድን በአፍጋኒስታን ተመልሶ ስልጣን ላይ መውጣቱ በአፍሪካ ሳህል ሀገራት ያሉ እስላማዊ የጅሃድ ታጣቂ ቡድኖችን ያበረታታል ብለው እንደሚሰጉ በመናገር በቀጠናው ያለው የደህንነት ስርዓትን ማጠናከር ያስፈልጋል ብለዋል። በአፍጋኒስታን የሆነው ነገር በሳህል አካባቢ በስነልቦና ላይ የሚያሳድረው ጫና ያሰጋኛል ያሉት ጉቴሬሽ አያይዘውም እውነተኛ አደጋ አለ። እነዚህ አሸባሪ ቡድኖች ከጥቂት ወራት በፊት ያልነበራቸው አይነት መነቃቃት ሊፈጥርላቸው ይችላልም ብለዋል። አክለውም በሳህል ያለውን የደህንነት ስርዓት ማነቃቃት ያስፈልጋል፣ ምክንያቱም ድጋፍ የሚያሻው ደካማ ክፍል ስለሆነ ነው ብለዋል። ጉቴሬዥ ማሊ፣ ቡርኪና ፋሶና፣ ኒጀር ብቻ ሳይሆኑ የጂሃዲስት ቡድኖቹ አሁን ላይ በአይቮሪኮስትና ጋናም መስፋፋቱ ይታያል ብለዋል። ጉቴሬሽ ለስጋታቸው መነሻ የሆናቸው ወንሳይ ወታደሮቿን ለመቀነስ ማሰቧ ና ቻድም በቡርኪና ፋሶ፣ ኒጀር ና ማሊ ድንበር ላይ ያሉ ወታደሮቿን ለማንሳት መፈለጓ ነው የሚያሰጋኝ ይሄ ነው። በአፍሪካ ጸረ ሽብርተኝነትን የሚዋጋ ቻፕተር ሰባት ኃይልን መጠቀም የሚፈቅድ በተባበሩት መንግስታት የጸጥታ ምክር ቤቱ ፈንድ የሚለቀቅለት ና ስጋቱን የሚቆጣጠር አካል ያስፈልጋል ብለዋል። እንደ አውሮፓውያን አቆጣጠር በመስከረም 11 2001 ዓ ም በኒውዮርክ መንትዮቹ ተብለው በሚታወቁት ህንጻዎች ላይ በአሸባሪዎች በደረሰው ና የ2996 ሰዎችን ህይወት የቀጠፈው ናይን ኤለቨን በመባል የሚታወቀው አደጋ ዘንድሮ 20 ዓመቱን ይዟል። ይሄ ጥቃት ዩናይትድ ስቴትስ በአፍጋኒስታን 19 ዓመት ከ10 ወራት ከ3 ሳምንታት እንዲሁም ከ2 ቀናት እንድትቆይና 2325 አሜሪካውያን ወታደሮችን እንድታጣ እንዳደረጋትም የአሜሪካ የደህንነት ቢሮ ያስታወቀ ሲሆን የምን ያህል ሲቪሎች ህይወት እንዳለፈ ግን ማንም አያውቅም። በነገው እለትም ፕሬዚዳንት ጆ ባይደን አደጋው በደረሰባቸው ሶስት ቦታዎች ላይ ተገ ተገኝተው ይዘክራሉ። በመጨረሻም የኮቪድ-19 ዜና የዓለም የጤና ድርጅት የአፍሪካ ዳይሬክተር ትላንት ሐሙስ በሰጡት መግለጫ በአፍሪካ የአዲስ የኮቪድ-19 ተቃላጆች ቁጥር ባለፈው ሳምንት ውስጥ በ23 ከመቶ መቀነሱን አስታወቁ። ቁጥሩ ካሻቀበበት ካለፈው ሐምሌ ወር ጀምሮ ባለፉት ስምንት ሳምንታት ውስጥ በዚህ መጠን ሲቀንስ ይህ የመጀመሪያው ነው ብለዋል። የጤና ድርጅት ኃላፊው ማች ሺድሶ ሞኦይቲ የወረርሽኝ መጠኑ መቀነሱ ጥሩ ቢሆንም አዲሱ የዴልታ ቫይረስ ዝርያ ቁጥር መጨመሩ ችግሩን ያባ አባሶ፣ ሲሆን የሶስተኛው ዙር የኮቪድ-19 ወረርሽኙ ግርሻ ሂደትም ከተገመተው በላይ ዘለግላለ ጊዜ እንዲቆይ እንደሚያደርገው ይጠበቃል ብለዋል። ኃላፊዋ ጨምረውም አፍሪካ ወረርሽኙ ከተጀመረበት ጊዜ አንስቶ ሁለት ሺህ ሰዎች የሞቱበትን አሳዛኙን የኮቪድ-19 ወቅት አሳልፋለች ብለዋል። የአፍሪካ በሽታ መቆጣጠርና መከላከል ማዕከል እንዳስታወቀው ደግሞ በአህጉሪቱ ሙሉውን ክትባት የወሰዱ ሰዎች ሶስት ከመቶ ብቻ ናቸው። በሌላ በኩል የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን አዲሱ የኮሮና ቫይረስን መቆጣጠር እቅዳቸውን ትላንት ከሰዓት በኋላ በዚህ በዩናይትድ ስቴትስ ይፋ ያደረጉ ሲሆን ትምህርት ቤቶች እንደማይዘጉም አስታውቀዋል። የሀገሪቱ ምጣኔ ሀብት እንዲያገግም ድጋፍ እንደሚያደርጉ፣ ምርመራ እንደሚጨምር፣ የአፍና የአፍንጫ መሸፈኛ ጭንብሎችም ግዴታ እንደሚሆኑና ሶስተኛ ዙር ክትባት እንዲሰጥ እንዲሁም የኮቪድ-19 ህሙማን እንክብካቤ እንዲሻሻል የሚያደርጉ ዝርዝሮች ያሉበትን እቅዳቸውን ነው ይፋ ያደረጉት። አድማጮች ለምሽቱ ያስኩላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቤ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። Eden Guerrero, Washington D.C. Go, go. እያዳመጣችሁት ያላችሁት የጋቢና ቪኦኤ የአዲስ ዓመት መዳረሻ ልዩ ዝግጅታችንን ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምፅ ራዲዮ መገናኛ ሞገዶች በተጨማሪ በሬዲዮ ቴሌቪዥን መተላለፍ ጀምሯል። ኢትዮ ሳት ላይ ታገኙናላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አምሀሪክ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እናልፋለን። ኢትዮጵያውያን እየተሰናበቱት ያለው 2013 ዓ ም በብዙ ፈታኝ ሁነቶች የተሞላ ነበር። አመቱ ላለፉት አስር ወራት በሰሜን ኢትዮጵያ እየተካሄደ ያለውን ጦርነት ጨምሮ በርካታ ግጭቶች፣ ኮቪድ-19 ወረርሽኝ፣ የዋጋ ግሽበትና ተፈጥራዊ አደጋዎች የተስተናገዱበት ሆኖ አልፏል። እነዚህ ተግዳሮቶች ምን ይመስላሉ? በመጪው 2014ስ ምን ይጠበቃል ስል የፖለቲካ፣ የሃይማኖት፣ የኢኮኖሚና የጤና ባለሙያዎችን አነጋገር ያለው ቀጥሎ ይቀርባል። 2013 ለብዙ ኢትዮጵያውያን ከየትኛውም ጊዜ የላቀ ፈታኝ አመት ሆኖ እያለፈ ነው። የትግራይ ክልልን ያስተዳድር በነበረው ህወሀትና በፌዴራል መንግስቱ መካከል በተፈጠረ የፖለቲካ ውጥረት የጀመረው አመት ወደ ጦርነት ተሸጋግሮ የበርካቶች ህይወት የተቀጠፈበት፣ ንብረት የወደመበትና በሚሊየን የሚቆጠሩ ሰዎች ተፈናቅለው እርዳታ የሚጠብቁበት አመት ሆኖ አብቅቷል። በተጨማሪም በመላ ሀገሪቱ የሚያገረሹ ግጭቶች፣ ዓለምን የሚያምሰው የኮቪድ-19 ወረርሽኝና በየጊዜው እያሻቀበ የሚሄደው የዋጋ ግሽበት ግለሰቦችን፣ ተቋማትንና ሀገርን እየፈተኑ ይገኛሉ። ይህን መነሻ አድርገን 2013 እንዴት አለፈ ስንል ካነጋገር ናቸው ምሁራን መካከል የፖለቲካ ሳይንስና ዓለም አቀፍ ግንኙነቶች መምህርና ተንታኝ የሆኑት ፕሮፌሰር ብሩክ ኃይሉ ኢትዮጵያ በውስጣዊ ችግር ብቻ ሳይሆን በውጭ ግንኙነትም የተፈተነችበት ዓመት ነበር ይላሉ። በተባበሩት መንግስታት ኢትዮጵያ በተመለከተ በዝግና በክፍት ውይይቶ የተደርገዋል። በጎረቤት ሀገራትም ኢትዮጵያና ሱዳን አሁንም ቴንሽኑ በቦርደር ወሰን ጥያቄ አሁንም እንዳለ ነው። ይሄ የተግዳሮት ኦፕን የሆነ ጦርነት ባይገባም ቴንሽኑና ጫናው አሁንም እንዳለ ነው። ይሄን ክትትል ያስፈልጓል። በሁለት ሺ አስራ አራት አመቱን ከዘለቀው ጦርነትና ግጭት ጎን ለጎን በ2013 ዓ ም ለኢትዮጵያኖች ከባድ የነበረው የኢኮኖሚ ቀውስና እያሻቀበ የሚሄደው የኑሮ ውድነት ነው። ሙያዊ አስተያየታቸውን የጠየቅናቸው የገጠር ልማት አማካሪና የኢኮኖሚ ባለሙያዎች ማህበር ፕሬዚዳንት ዶክተር አምዲሳ ተሾመ ወደ አዲሱ 2014 ዓ ም አብሮ እየተሻገረ ያለው ይህ የዋጋ ግሽበት ዋና ምክንያቱ ለግብርናና የፋብሪካ ምርቶች ትኩረት መነፈጉ መሆኑን ይገልጻሉ። ወደ 2014 ይሻጋገራል ብለን የምናስበው አንዱ ችግር የዋጋ ግሽበት ጉዳይ ነው። ዋጋ ግሽበት የሚፈጠረው መኒ ሰፕላዩ ሲበዛ እና ብዙ ገንዘብ ጥቂት እቃን የሚያሳድግበት ሁኔታ ነው። ኢንፍሌሽን ተብሎ የሚነገረው ለምሳሌ ፐብሊክ ኤክስፔንዲቸር በሚገዛበት ሰዓት መንግስትም በግብርናው እና በማኒፋክቸሪንጉ በበቂ ሁኔታ ምርት ካልመጣ ያው ዋጋ ግሽበት መፈጠሩ የማይቀር ነገር ነው። በተጨማሪ እንግዲህ ሌሎችም የተለያዩ የኢኮኖሚ አሻጫዎች ሊኖሩ ይችላሉ። ይሄ ከሞዴሉ ውጭ የሆኑ ብዙ ነገሮችም ሊኖሩ ይችላሉ። ዶክተር አምዲሳ እንዳሉት ሁለት ሺ አስራ ሶስት የግብርና ምርትንም አደጋ ላይ የጣል አመት ነው። በሚሊዮኖች የሚቆጠሩ አርሶ አደሮች በግጭቶች ምክንያት በመፈናቀላቸው ከዚህ ቀደም አምራች የነበሩ ገበሬዎች ዘንድሮ እርዳታ ጠባቂ ሆነዋል በተደጋጋሚ በአማራ በአፋርና በትግራይ ክልሎች የተከሰተው የአንበጣ መንጋ እንዲሁም የተለያዩ የጎርፍ አደጋዎች በእርሻ ምርቶች ላይ ጉዳት አድርሰዋል ዶክተር አምዲሳ ግን ይህ ብቻ አይደለም ይላሉ እኔ ግብናው ያው እንደሚናውቀው በጣም ወደ ኋላ እየቀረ የአሰራረስ ዘን ዘዴ ይዘን ያለ ነው ሰባ ሰማንያ ፐርሰንት የሚሆነው ሩራል ህብረተሰቡ ብዙም ኑሮ ከፍ ያለበትና ከስምንት ሚሊዮን የሚበልጥ ደግሞ በዚህ በሴሲኒ ፕሮግራም ታክፎ ያለበት ሁኔታ ነው እና ያ ሁኔታ እያለ አርበን በያዝ የሆነ አይነት ኢንቨስትመንት ነው አሁን ያለው። አስራ አምስት ፐርሰንት የማይሆን ህብረተሰብ ያለበት ከፍተኛውን ኢንቨስትመንት ና ማለና ይዚ ይውላል። ያ ደግሞ ፑል ፋክተር ይሆናል። ወደዚህኛው ከገጠር ጉልበትን ወደዚህ እያመጣ የእርሻ ጉልበት አለን የምንልበት ሁኔታ ላይ እንኳን አይደለንም። በአብዛኛው ወጣቱም ወደዚህ ወደ ከተማ እየወጣ ነው። ወደ ገብ ገበሬውን ሄደሽም በአሁኑ ሰዓት እየዞች ብታይ የሚያርሰው ግን ራሱ በጣም ከፍ ያሉ ሰዎች ናቸው እርሻ ላይ የተሰማሩት የተሰማሩትና ወጣቱም የሚዘው አካባቢ ግብርናው ላይ እንዲሰማራ የማድረግ ሁኔታ መፈጠር አለበት የሚል ነታል። ዋጋ ንረትን ለመቆጣጠር መንግስት እንደ የምግብ ዘይት፣ ስኳር ሩዝ ሩዝና ስንዴ የመሳሰሉ መሰረታዊ የምግብ ሸቀጦች ላልተወሰነ ጊዜ ከቀረጥ ነጻ ሆነው እንዲገቡ አድርጓል። ለስድስት ወር ተፈቅዶ የነበረው ያለ ውጭ ምንዛሬ ወይም ፍራንኮ ቫሉታ ሸቀጦችን የማስገባት ፈቃድም ለተጨማሪ ስድስት ወራት ተራዝሟል። እነዚህ ውሳኔዎች በጊዜያዊነት ገበያውን ከማረጋጋት አንጻር ጠቀሜታ ቢኖራቸውም በመጪው አዲስ ዓመት ግን መንግስት ትልቅ የቤት ስራ እንደሚጠብቀው ዶክተር አምዲሳ ያሰምሩበታል። እኔ በአንደኛ ደረጃ በግብርናውና በማኑፋክቸሪንጉ ላይ እና ሁለት ሶስተኛ ደረጃ ደግሞ የትራንስፖርት ሴክተሩ ምርቱን ከአንድ ቦታ ወደ አንድ ቦታ የሚያደርሰው የትራንስፖርት ሴክተሩ ስለሆነ ቀደም ተከተሉን ይዞ በእነዚህ ሶስቱ ላይ ከፍተኛ የሆነ ኢንቨስትመንት ተደርጎ ምርት አድጎ ምርቱ ደግሞ በጊዜ ለህንፁ መድረስ እንዲችልም ደግሞ ትኩረት ሰጥቶ ቢሰራ ሁኔታዎች ይሻሻላሉ ብዬ እገምታለሁ። በእርግጥ እነዚህ ከእኛ ሞዴሎች የሆኑ ተለያዩ የኢኮኖሚ ትኖቹን በአድሚኒስትሬቲቭ ሜዥርን አስተዳደራዊ እርምጃ መውሰድ ይቻላል። መንግስትም ያንን እያደረገ ነው። በእነዚህ ተደራራቢ ችግሮች እየተፈተነ ባለ ህብረተሰብ ላይ ኮቪድ አስራ ዘጠኝ ወረርሽኝም እየተወ ያለው ጠባሳ ቀላል የማይባል ሆኖ ሳለ ህብረተሰቡ ያጋጠመው በፖለቲካውም ሆነ በበሽታው ዙሪያ የሚሰራጩ የእውነተኛና ሀሰተኛ መረጃዎች መደበላለቅ 2013 በርካቶችን ለአይምሮ ጭንቀት አጋልጧል። ያሉን ደግሞ የአይምሮ ጤና ባለሙያ የሆኑት መዓዛ መንክር ናቸው። በየጠዋቱ ስንሰማቸው የነበሩት ግጭት፣ ጦርነት፣ ሞት፣ እንደዚህ መፈናቀል ናቸው እና ቀላል አልነበሩም። በማህበረሰቡ ውስጥ ትሮማቲክ ኤክስፔሪንስ ነው እያሳለፍን ያለ ነው። ስቲል አላለቀም ገና፣ አሁንም እዛው ፍንትኑ ችግር ውስጥ ነው ያለ ነው ማለት ነው እና ያ ደግሞ በሰቡ ውስጥ በጣም ብዙ ፍርሃት ደግሞ ነገ ምን ይፈጠር ይሆን ደግሞ ነገ ምን እንሰማ ይሆን የሚል እና የምንሰማቸው ነገሮች ደግሞ እየተሻሉ እየተስተካከሉ ሳይሆን እየባሱ ዘግናኝ የሆኑ ግፎች የሚፈጸሙበት እና በጣም በሁሉም ውስጥ በቃ በፍርሃት እንድንኖር በጭንቀት፣ በጥርጣሬ ውስጥ እንድንሆን ያደረገን ጊዜ ነበረ ሁለት ሺ አስራ ሶስት ማለት ነው። ሀገርን ከዘርፈ ብዙ ችግሮች ለማላቀቅና ዘላቂ ሰላምም ሆነ ልማት ለማምጣት የአእምሮ ጤና ከአካላዊ ጤና እኩል አስፈላጊ ነው። ታዲያ በርካታ ችግሮችን አዝሎ ወደ አዲሱ 2014 ዓ ም የሚሻገረው ማህበረሰብ የአእምሮ ጤናውን በምን መልኩ መጠበቅ ይችላል? በተለይም አሁን ሀገራችን ላይ ያለው በጣም ብዙ የተዛቡ መረጃዎች አሉ። እነዛ መረጃዎች እንዳልኩት ደግሞ ምንድን ነው አእምሯችን ይቀበላቸዋል። ስለዚህ አንዱ የአይምሮ ጤንነት የምንጠብቀው የምናየውንና የምንሰማው ነገር በጥንቃቄ መምረጥ። ልክ ለጤና ለሰውነታችን ምግብን መርጠን እንደምንወስድ ሁሉ ከነ ቆሻሻው ከነ ምናምኑ እንደማንወስድ ሁሉ መረጃንም እንደዛው መምረጥ። ብዙ ሰው ደግሞ እንደ ኮፒንግ መካኒዝም የሚጠቀምበት ጥሩ ነገር አለኝ። ሀገር ውስጥ ወደ ቤተ ክርስቲያን በመሄድ በጸሎት በምልጃ። እንደገና ደግሞ ትልቁ የእኛ አሴታችን ምንድን ነው? ማህበራዊ ትስስራችን ጥሩ ነው እና ሁሉም ሰው በየቤቱ ይዞ ቁጭ አይልም። ቅርብ ለሆነው ሰው ያጋራል፣ ይነጋገራል። ይሄ ደግሞ ተስፋ ደግሞ ብልጭ እንዲልልሽ ያደርጋል። በኢትዮጵያ ዘርን ሃይማኖትንና ማንነት ላይ ያተኮሩ ግጭቶችን ለማስቆም ሲንቀሳቀስ የቆየው የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች በጳጉሜ ወር ለአምስት ቀናት ሀገር አቀፍ ጸሎት እንዲካሄድ ማወጁን ተከትሎ የሁሉም ሃይማኖት አማኞች እንደየእምነታቸው ለአምስት ቀናት ጾምና ጸሎት ሲያካ አስተያየቱ ቆይተዋል። የጉባኤው ሰብሳቢ ሊቀትጉሃን ቀሲስ ታጋይ ታደለም እነዚህ ቀናት ህብረተሰቡ ልቡን ለርቀ ሰላም እንዲከፍት ያደርገዋል ይላሉ። ትልልቅ አስነዋሪ ተግባራት ትፈጽሟሉ። ቤተ እምነቶቿን በእንደዚህ አይነት መልክ የጦር አውድማ ሲሆኑ ማየት የእምነት መሪዎቿ በጠራረ ፀሐይ እሲታርሉ ሲታረዱ ሲሰዉ መመልከት በአንድም በሌላም መንገድ ወንድም በወንድሙ ላይ ኢትዮጵያዊ በኢትዮጵያዊ ላይ ሲጨክን ሲጨካከን ሲያፈናቅል ሲገዳደል ማየት እጅግ የሚያም ከመሆኑ አንጻር ይህንን ያገናዘበ እግዚአብሔር ምሕረት እንዲያረግልን እርቅ እንዲያረግልን ይቅርታ እንዲያደርግልን ተንበርክከንን ለምን ብለን ይህንን አዋጅ ታውጇል። ፈተና የበዛበትን 2013ን አልፎ ወደ አዲሱ 2014 ዓ ም ለመሻገር የጠፉትን ነገሮች በማስተዋል ማለፍ ያስፈልጋል የሚሉት ሊቀትጉሃን ቀሴስታጋይ ቀሴስ ታጋይ በአመቱ ተስፋ ሰጪ የነበሩ እንደ ህዳሴ ግድብ ሙሌት አይነት ህዝብን አንድ የሚያደርጉ ክንዋኔዎችም እንደሚያስፈልጉ ያሰምሩበታል 2014 በተለይ እነዚህ ትልቅ ተግዳሮትና ፈተና ሆነው ያሳለፍናቸው ጉዳዮችን አርመን፣ ቤተ እምነቶች በፍጹም የሚከበሩበት አባቶች የሚታፈሩበት ሁሉም በማንነቱ ምክንያት የማይፈናቀልበት በማንነቱ ምክንያት የማይሞትባት በማንነቱ ምክንያት በደል የማይፈጸምበት በኢትዮጵያዊነቱ ብቻ ኮርቶ የሚኖርባት ኢትዮጵያ እንድትሆን እንጠይቃለን። እነዚህን ፈተናዎች ያስተናገደውን 2013 ዓ ም ልንሰናበተው የሰዓታት ዕድሜ ብቻ ቀርቶናል። ብዙዎችም አዲሱ 2014 ዓ ም የእርቅና የአንድነት ዓመት እንዲሆን ተመኝተዋል። እኛም አዲሱ ዓመት የሰላምና የፍቅር ይሁን እንላለን። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። የአዲሱን አመት ዋዜማ ከኛ ጋር ስለምታሳልፉ እናመሰግናለን። በኢትዮጵያ ቁጥራቸው አርባ አራት የሚደርሱ ኢትዮጵያውያን የሀገሪቱ አንገብጋቢ ባሏቸው ጉዳዮች ዙሪያ ምክክር ላይ በማድረግ መሆናቸው ተገልጿል። ምክክሩን እያዘጋጀው የሚገኘው ሁሉን አቀፍ አገራዊ ምክክር ኢትዮጵያ የተሰኘ ጥምረትም በሀገራዊ ምክክሩ ሂደት የማንኛውም አካል ጣልቃ ገብነት ቦታ የለውም ሲል አስታውቋል። የጥምረቱ ትኩረት መሰረታዊ ናቸው ያላቸውን የሀገሪቱን ችግሮች በየደረጃው በውይይት መፍታት መሆኑንም አመልክቷል። መለስካቸው አመሃ ዝርዝር አለው። ሁሉን አቀፍ ሀገራዊ ምክክር ውጥን ኢትዮጵያ በእንግሊዝኛ አጠራሩ ምህጻር ማይንድ ኢትዮጵያ ለግማሽ ቀን ያህል ውይይት ካደረገ በኋላ በወጣው መግለጫ ውጥኑ ሙሉ በሙሉ የኢትዮጵያውያን መሆኑን ይናገራል። ጥምረቱን ያቋቋሙት ሀገር በቀል ተቋማትም እነማን እንደሆኑ ዘርዝሮ የመርሃ ግብሩ አቀራረጽ ሙሉ በሙሉ የባለ ድርሻ አካላቱ ብቻ እንደሆነም ያብራራል። ስለሆነም ባለድርሻ አካላት እንደ ባለቤት የሀገራዊ ምክክሩን ሂደት ከማንኛውም ጣልቃ ገብነት የሚከላከሉ ናቸው ይላል። አመቻቾቹም ማለትም ጥምረቱን የፈጠሩት ስምንት ሀገር በቀል አካላት ጣልቃ ገብነት እንዳይኖር የመከላከል ከፍተኛ ኃላፊነት እንዳለባቸውም ይገልጻል። ይህ ጣልቃ ገብነት መንግስትን፣ የውጭ ሀገራትን መንግስታትና የአመቻች ቡድኑን አባላት ጭምር እንደሚያጠቃልል መግለጫው ያብራራል። ከመድረኩ አመቻቾች ጥምረት አንዱ አባል አቶ ንጉሱ አክሊሉ በተለይ የውጭ አካላትን ጣልቃ ገብነት ቀይ መስመሮች የትኞቹ እንደሆኑም የጋዜጠኞችን ጥያቄ ተንትርሰው ምላሽ ሰጥተዋል። የዓለም አቀፍ ተቋማት ቀይ መስመር ጉዳይ ውስጥ ጠልቀን ንግባ፣ አጀንዳ እኛንስ ተገሌ፣ እንደዚህ ሆን በይዘቱ ላይ አጠቃላይ በምክክሩ ይዘት እና አካሄድ ላይ አካሄዱ የኢትዮጵያውያን እኛም ያለው የኢትዮጵያውያን ውጥን ነው እና በጉዳዩ በሂደቱም ይሁን በይዘቱ ላይ አስተዋጽኦ ካላደረግን ብለው ካሉ እኛ የቀይ መስመር ነው። ለኛ እንኳን ዓለም አቀፍ ተቋማት ይቅርና እኛ መቻቾች እዛ ይዘት ውስጥ አንገባም ስላለም ማለት ነው። በጣም በፍጹም ገለልተኝነትና ሙያ የሚሰራ ስለሆነ ይህ ውጥን ከተመሰረተ አንድ ዓመት እንዳስቆጠረም ዛሬ ከባለድርሻ ድርሻ አካላት ጋር በተደረገ ውይይት ተወስቷል። ጥምረቱ ባለፈው አንድ ዓመት ውስጥ ከብዙ ባለ ድርሻ የህብረተሰብ ክፍሎች ጋር ውይይት እንዳካሄድና የተለያዩ ተግባራትንም እንዳከናወነ ተገልጸዋል። በተለይ በማህበረሰብ ደረጃ ምክክር ለማካሄድ በተሞከረው ስራ ላይ ተገኘ ያሉትን ውጤትም አቶ ንጉሱ ገልጸዋል። አሁን እኔ እስከማቀው ድረስ እስከ ትናንትና ድረስ 44 ሚሊዮን ኢትዮጵያውያን በየወረዳቸው በየመንደራቸው እየተሰበሰቡ በጣም ወሳኝ በሚሏቸው የአካባቢዎቻቸው ጉዳዮች ላይ እየተነጋገሩ ያለምንም ጫና እየተነጋገሩ ሀሳብ እንዲያዋጡ ጥረት ተደርጓል። ይህንን እኔ ምስክሮኛ የምነግራችሁ ሪፖርቱንም በተወሰነ መልኩ አይቼዋለሁ። መንግስትን የሚያንቆለጳጵስ እንደተለመደው የሆነ የመሪ ፓርቲን የሚያወድስ ነገር ሳይሆን ኢትዮጵያውያን ማህበረሰቦች በየዕለት ተዕለት ኑሯቸው እያጋጠማቸው ያላቸው ያለውን ኢኮኖሚያዊ ማህበራዊና፣ ፖለቲካዊ አስተዳደራዊ ተግዳሮቶች በሚገባ ነቅሰው እያወጡ ለመሪዎቻቸው ጋር በግልጽ እንዲወያዩ አንዳንዴም ደግሞ በተቻለ መጠን እዛው እነዚህ ችግሮች መፍትሄ እያገኙ እንዲሄዱ የተደረገ ጥረት ነበር። ይሁንና ባለፈው አንድ ዓመት ውስጥ ሀገሪቱ አያሌ ችግሮች እያጋጠሟትና ወደ ግጭት እየገባች ሳለ ጥምረቱ ለእነዚህ መፍትሄ በማፈላለግ በኩል ምን አድርጓል የሚለው የጋዜጠኛ ጥያቄም አቶ ንጉሱ መልስ ሰጥተዋል። ችግሮችን በተከሰቱ ቁጥር እነሱን እያከምን ከመሄድ ይልቅ ወደ ስር መሰረቱ እንሄድ። ኢትዮጵያን የሚፈታተኗት መሰረታዊ ጉዳዮች ምንድናቸው? እነሱን እያከምናቸው ከሄድን ነገሮች ይፈታሉ። ስንቋቋምም አላማችን ዘለግ ያለ መሰረታዊ የሆኑ ችግሮቻችንን የምናይበት ሂደት እንጂ በየጊዜው የሚያጋጥሙ ነገሮችን ቆመን መልስ እየሰጠን እንሄድ የሚል ነገር ስላልነበረ ለሱ መልስ የሚሰጡ አካላትም እንዳሉ ስለምናውቅ እኛ ብዙ ያደረግነው ነገር የለም። ግን ብዙ ጥረቶች አሉ። እዛ ላይ ሁሉን አቀፍ ሀገራዊ የምክክር ውጥን ኢትዮጵያ የተሰኘው ጥምረት አባላት ደስቲኒ ኢትዮጵያ፣ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት፣ የሀሳብ ማዕድ፣ ጃስቲስ ፎር ኦል፣ ኢኒሺቲቭ ፎር ቼንጅ፣ የኢትዮጵያ እርቀ ሰላም ኮሚሽን፣ ኢትዮጵያውያን ለአካታቸው ምክክር መድረክና የሰላም ሚኒስቴር ናቸው። መለስቃቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ 2014 ዓ ም መግቢያ የአዲስ ዓመት ዋዜማ ዝግጅታችን ይቀጥላል። ወደ ቀጣዩ የበዓል መሰናዷችን እናምራ። አዲስ ዓመት ሲመጣ በዓልን በዓል ከሚያስመስሉት ነገሮች አንዱ የበዓል ዜማዎች ናቸው። ዘንድሮ ግን እነዚህ ዜማዎች አልተሰሙም ይላሉ በባህር ዳር ከተማ ያናገርናቸው ነዋሪዎች በምትኩ ፉከራዎችና ሽለላዎች ከፍ ብለው እየተደመጡ ነው የሚሉት ነዋሪዎች ይህ ደግሞ ገበያ ሄደው ቁሳቁሶችን እንዳይገዙ ሞራል እንዳሳጣቸው ተናግረዋል። ነጋዴዎችም ገበያ መቀዛቀዙን አምነው ከሁሉም በፊት ግን የሀገር ሰላም እንደሚቀድም ሀሳባቸውን አካፍለዋል። አስቴር ምስጋናው በባህር ዳር ከተማ ተዘዋውራ የበዓሉን ዋዜማ ድባብ ቃኝታለች። ቀጥሎ ይቀርባል። ወትሮም ቢሆን አዲስ ዓመት ሲመጣ በዓሉ በዓል የሚያስመስሉትና ሞቅ ደመቅ የሚያደርጉት የበዓል ዜማዎች ናቸው። እነዚህን ዜማዎች በሬዲዮ እና በቴሌቪዥን የሰማ ግለሰብ ወደ ገበያ ወጣ በማለት ለበዓሉ ከሚያስፈልጉት መሰረታዊ ፍጆታዎች ባለፈ አሮጌን በአዲስ የሚቀይሩ እቃዎችን ይሸምታል። የዘንድሮ የባህል ድባብ ግን ከዚህ የተለየ በመሆኑ ገበያው ተቀዛቅዘዋል ይላሉ። የበዓል ገበያ ምን እንደሚመስል ጎራ ብዬ ያነጋገርኳቸው ሻጮች በሱቃቸው ውስጥ ያገኟቸው ወይዘሮ ኒያ ታስማማው ሀገር ሰላም ይሁን እንጂ የእኛ መሸጥ አለመሸጥ ጉዳያችን አይደለም ብለዋል። እኛ ጭንቀታችን እንዴት ይሆኑ ወታደሮች፣ እንዴት ይሆን በዳር ያሉት ዘመዶቻችን እህቶቻችን፣ ምናስብ እንጂ ስለምንሸጠውን ነገር እኛ አንጨነቅም። በሰላም ወጠን መግባት ብቻ ነው ያምልፍ። ከዚህ በፊትማ ስለ በዓል ነው፣ የበዓል ጨዋታ ዜማዎቹ የነበሩ እንቁጣጣሽ የሚለው እንኳን ደህና መጣሽ እየተባለ አሁን ግን ያለው ከወቅቱ ጋር አንጻር ያለውን ትኩረት ያለን የበዓሉን ሳይሆን ወኔ ያለውን ነገር ነው እኛ ምናዳምጥ። እኔ አሁን ውየሄጄ ተረብ የቴሌቪዥንና በቀን ውሎ ምን እንደተሰራ ምን ድል እንዳደረጉ ያንን የማዳመጥ እንጂ የበዓሉን ነገር እኔ እውነት ልሻለሁ አላስብም። ዋናው እኛ ሰላም ይሆንልን። ገበያውን እኛ ብዙም አልተጨነቅንለትም። ሰላም ሲሆን ነው ገበያ የሚኖረው። ወይዘሮ ሂሩታ ሞኜ አዲስ ዓመት ሲደርስ የሚሰሙ የበዓል ዜማዎች ስነ ልቦናን ወደ በዓሉ ዝግጅት ያመራሉ። በዘንድሮ ዓመት ግን የምንሰማቸው ዜማዎች ከወትረው የተለዩ ናቸው ብለዋል። በፊት የነበረን ዝግጅትና ያሁኑ በምንም አይገናኝም። በፊት የነበረው ድባቡም የለም። ሚዲያም ላይ የምናየው ነገር ሽር ጉዱ ምኑ ምኑም እንደ ድሮ አይደለም። በሚዲያ ሲተላለፉ የነበሩት ስለ ጦርነት ነው። በአጠቃላይ ቀረርቶ፣ ፉከራ ስለ ጦርነት ወኔን የሚቀሰቅሱ ነገሮች ናቸው እንጂ በዓል በዓል የሚሸት ምንም ነገር አልሰማንም እስካሁን ድረስ። ስነልቦናችንም ለበዓል አይደለም ዝግጁነቱ ትንሽም ቢሆን እንደ ያለውን ድባብ ቀየር አድርገነዋል በሚል ነው እንጂ ውስጣችን ደስተኛ ሆኖ አይደለም ግን ያው ትንሽም ቢሆን ቀየር እናድርገው፣ ያን ቀንም ቢሆን በዓሉን ብለን ነው። ዛሬ የአዲስ አመት የበዓል ዋዜማ ነው። በከተማው ውስጥ ባሉ አብዛኛው ሱቆች በዓል በዓል የሚሸቱ ዜማዎችን አልሰማሁም። ወደ ዋና ዋና የአስፓልት መንገድ ሲዘዋወር የማጣሪያ ሽያጭ ተጀምሯል። ዛሬና ለዛሬ ብቻ በከተማችን ይቆያል። አንዳንድ አደባባዮችም ጠጋ ስል በዓልን ከቤተሰብ ጋር የማክበሩ ሁኔታስ እንዴት ሆኖ ይሆን በማለት ወደ ባህር ዳር አሮጌው መናኸሪያ አቀናሁ። በዓልን ከቤተሰብ ጋር ለማክበር የሚመጡና የሚሄዱ ይኖሩ ይሆን? በመናኸሪያው ውስጥ ያገኘሁት ፋሲል ሙላቴ የበዓሉን ድባብ እንዲህ አጫውቶኛል። ማለት ሰሞኑን ብዙም አልነበርም። ዛሬ ግን ኦልሞስት እንደምታዩ ሰው መናሪው እየሞላ ነው። ያሉ እየመጣም ነው ከሌላ ቦታም እየመጡ እየተራገፉ ትላንት አይቻቸዋለሁ። ከሰዓት በኋላ ከጎጃም መኪና መቶ ወደ ገይንቴ ሄደ ሰው ነበር፣ ከጎጃም መኪና መቶ ወደ ጎንደር ሄደ ነበርና ዛሬ ይሻላል እንጂ ከበፊቱ ትንሽ የመቀዛቀዝ ባህሪ ግን አለ። ማለት ሰው የመደናገጥ ባህሪ ያለው ባለበት የመቆየት ባህሪ ያለው አሁን ሰው ጎንደር በዓል በዓል የሚሸጥ ዜማዎች ማለት በየአቅጣጫው መናኸሪያ ብቻ አይደለም። ኦልሞስት በሌላው አካባቢ በዓል በዓል የሚሸጥ ይታይ ነበር። አሁን ደግሞ ፉከራ ቀረርቶ ምናምን ነው አሁን ሰው የሚሰማ በአንድ ሀገር ውስጥ ጦርነት ሲኖር ከሰብአዊ እና ኢኮኖሚያዊ ኪሳራዎች ባለፈ በአንዳንድ ግለሰብ ቤት ውስጥ የስነ ልቦና መረበሽን እንደሚያመጣ የስነ ልቦና ባለሙያው አቶ ዳዊት ባዬ ነግሮኛል። ይህ የጦርነት በሀገር አቀፍ ደረጃ የሚያደርሳቸው ጉዳቶች እንዳሉ ሆኖ ጦርነት እንደ ሀገር የስነ ልቦናዊ ጥቃቱ ከፍተኛ ነው። ብራችንን ማውጥተን የሚመደሰት አንችልም፣ ወይም ደግሞ የምንፈልገውን መግዛት አንችልም። ሰዎችም ደግሞ ያሏቸውን ነገሮች በሙሉ መሸጥ አይፈልጉም። ሰውም ደግሞ ያለውን ብር ብዙ ብር አውጥቶ በቅንጦት ማሳለፍን አይፈልግም። በጦርነት ምክንያት ያልተቀዘቀዘው የኢትዮጵያዊነት መገለጫ ባህል የሆነው የእርስ በርስ መረዳዳት ነው። የባህር ዳር ከተማ ተወላጅ የሆነው ወጣት ድንበሩ ሞት ባይኖር አቅመ ደካማንና ጧሪ ደጋፊ የሌላቸውን ስልሳ አምስት ሰዎች የባለሙያ ገንዘብና ምግብ አድለዋል። በበሽታ በተለያየ ምክንያት አቅመ ደካማች የሆኑት አብዛኛው እዚህ የምታያቸው የተወሰኑት ሰዎች ዘማች ቤተሰቦች፣ ዘማች ባሎቻቸው፣ ልጆቻቸው የሄዱባቸው ስለሆነ እሱንም ከማሰብ አንጻር ነው ያደረግነው። 65 ሰዎች አካባቢ ናቸው። ወደ 260 ሺህ ብር በአይነትና በጥሬ ገንዘብ ለባህል መዋያ አበርክተናል ማለት ነው። የመረዳዳት ባህሉ ቢኖር መልካም ነው ላለው ድጋፍ የተደረገላቸው ግለሰቦችን በበዓል አስታዋሽ ማግኘታቸው አስደስቷቸዋል። ስራ የለኝም ጥሮታም የለኝም በፊት ጊዜ የደርግ ወታደር ነበር እና ከነ ጥሮታም አላገኘሁም። ማስታወሳቸው ራሱ አስቦ ይህም በማድረጉ እኔ በጣም ደስተኛ ነኝ። ማሰቡ ራሱ ደስተኛ ነኝ። ማንም አላሰበነም። ያሱ ስላሰበነ በእናትንም እና በጣም ነው የምናመሰግነው። መልካም አዲስ አመት። አስቴር ምስጋናው፣ ባህር ዳር i <laughs> not ለበዓሉ መዳረሻ ያሰናዳናቸው ዝግጅቶች ይህን ይመስሉ ነበር። አብረናቸው ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ብርሃን ኃይሉና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበር። ፕሮግራሙን ከማጠናቀቃችን በፊት አዲሱን ዓመት ሞቅ የሚያደርግ ዜማ ብርሃን ኃይሉ ትጋብዘናለች። በእኔ በኩል አዲሱ አመት የሰላም የፍቅርና የፍስሐ እንዲሆንላችሁ እየተመኘ እሰናበታለሁ። መልካም አዲስ አመት። Cabral, Cabral. Cabral. Cabral.